ከመጋቢት 30 ጀምሮ እስከ ሚያዝያ 3 2011 ዓ.ም ለተከታታይ አራት ቀናት የህወሓት ማዕከላዊ ኮሚቴ ሲያደርገው የነበረው መደበኛ ስብሰባ ካጠናቀቀ በኋላ የወጣው የፓርቲው የጽሁፍ መግለጫ ክልላዊ፣ ሀገራዊ እንዲሁም አካባቢያዊ ጉዳዮች የዳሰሰ ክልላዊ ፓርቲው ህወሓትና ሀገራዊ ግንባር ኢህአዴግ እያደረጉት ነው የሚባለው የጥቅ ተሐድሶ እንቅስቃሴ የግምገማ ውጤት የገለጸበት፣ ወቅታዊ ጉዳዮች ላይ የፓርቲው አቋም ያንጸባረቀበት ነበር። የህዝባዊ ወያኔ ሀርነት ትግራይ ማዕከላዊ ኮሚቴ በመደበኛ ስብሰባው በዝርዝር ካያቸው ባላቸው ጉዳዮች መካከል አንዱ ወቅታዊ የኢትዮጵያ ሀገራዊ ሁኔታ የሚመለከት እንደነበር መግለጫው ያመለክታል። የሀገሪቱ ሕልውና አደጋ ውስጥ የሚከቱ ሁኔታዎች ከጊዜ ወደ ጊዜ የተበራከቱ እየተባባሱ አስቸጋሪ ሁኔታ ላይ ደርሷል ያለው የህወሀት ማዕከላዊ ኮሚቴ በሀገር ደረጃ ኢህአዴግ የጀመረው በጥልቅ የመታደስ እንቅስቃሴም ሳይሳካ መቅረቱ ገልጸዋል። 55 አባላት ያሉት የህወሀት ማዕከላዊ ኮሚቴ በሀገሪቱ ሰላም መታጣትና ሁከት ለምን እየተባባሰ መጣ? ህግና ስርዓት ማክበር ለምን አልተቻለም? ጽንፈኛ የፖለቲካ ኃይሎችና አስተሳሰባቸው እንዴት ከቁጥጥር ጥጥር ውጭ ሆነው አደጋ እስከ መሆን ደረጃ ደረሱ? ለምን የተጀመረው ሀገራዊ የእድገት ጉዞ ተገታ? ፌዴራላዊና ህገ መንግስታዊ ስርዓቱ አደጋ ላይ ለመግባቱ ተጠያቂው ማን እንደሆነና ሌሎች መሰረታዊ ጥያቄዎች በማንሳት ማዕከላዊ ኮሚቴው መገምገሙ ገልጿል። ሀገር የሚበትኑ ተግባራት እንዲፈጸሙ የህዝቦች ስቃይና መከራ እንዲበራከት አሉታዊ ሚና እየተጫወቱ ያሉ ኃይሎች እድሉ እንዲያገኙ ያደረገው የኢህአዴግ እንደ ግንባር ችግርና የአመራሩ ክፍተት መሆኑ መግለጫው ጠቅሷል። ከቅርብ ጊዜ ወዲህ በኢህአዴግ ሊቀመንበርና ሌሎች የግንባሩ አመራሮች በተደጋጋሚ እየተነሳ ስላለው ግንባሩ ወደ አንድ ውህድ ፓርቲ የማሸጋገር ተግባር አቋሙ ያንጸባረቀው የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ኢህአዴግ አንድ ውህድ ፓርቲ የማድረግ እንቅስቃሴ በየጊዜው ሲነሳ የቆየና በጥናት ላይ መሰረት ተደርጎ እንዲመለስ አቅጣጫ ተሰጥቶት የነበረ መሆኑ በማስታወስ የግንባሩ አባል ፓርቲዎች በመሰረታዊ ፕሮግራሞች፣ ስትራቴጂ፣ አመለካከትና እምነት አንድ ጥምር እይታ በሌለበት ሁሉም በየአቅጣጫው በተበታተነበት አንድ ጥምር ፓርቲ የሚታሰብ አይደለም ሲል አቋሙ አንጸባርቋል። በህገ መንግስት ጉዳይ ዙሪያ የህወሓት ማዕከላዊ ኮሚቴ በመግለጫው ህገ መንግስት ሲመች የምታከብረው ሳይመች ሲቀር ደግሞ የምጥሰው አይደለም ያለ ሲሆን ህገ መንግስቱ በማንኛውም ጊዜና ሁኔታ ሊከበር ይገባዋል ብለዋል። ቀጣይ አመት ይደረጋል ተብሎ ስለሚጠበቀው ሀገራዊ ምርጫ በጊዜው ስለመፈጸሙ ከህገ መንግስታዊ ስርዓቱ ውጪ ጥያቄ ውስጥ መግባቱ አግባብነት የጎደለው መሆኑ የገለጸው ማዕከላዊ ኮሚቴው ምርጫው በተያዘለት ጊዜ ማካሄድ በምርጫ ከማሸነፍና መሸነፍ በዘለለ ጉዳዩ የህግና የህዝብ ሉዓላዊነት መገለጫ በመሆኑ ለተቀመጠው ስርዓት ህወሓት ጥብቅና እንደሚቆም ገልጿል። በተጨማሪም በኢትዮጵያና ኤርትራ መካከል የተጀመረው ግንኙነት ለዘላቂነቱ እንደሚሰራ ማትቷል። ከሀገራዊና አካባቢያዊ ጉዳዮች በተጨማሪ ስለ ትግራይ ክልላዊ ጉዳዮችም የህወሓት ማዕከላዊ ኮሚቴ በርካታ ነጥቦች አንስቷል። በተለይም በትግራይ በተለያዩ አካባቢዎች የሚነሱ የወጣቶች ስራ አጥነት ጥያቄ ጉዳይ፣ ከገጠርና ከተማ መሬት ጋር ተያይዞ የሚነሳ የህዝብ አቤቱታ፣ የአርሶ አደሮች ካሳና ተያያዥ አጀንዳዎች ማዕከላዊ ኮሚቴው ቅድሚያ ሰጥቶ እንደተወያየበትና የመፍትሄ አቅጣጫ እንዳስቀመጠበት ጠቁሟል። የትግራይ ህዝብ አንድነት ሊሸረሽሩ ተልእኮ ተሰጥቷቸው የሚንቀሳቀሱ ኃይሎች ለመኖራቸው ያተተው መግለጫው የትግራይ ህዝብ ድህንነትና ህልውና ጉዳይ ለገበያ ማቅረብ ታሪካዊ ስህተትና ከባድ ዋጋ የሚያስከፍል መሆኑ ገልጿል። በማዕከላዊ ኮሚቴው መግለጫ መጨረሻም በአገሪቱ ውስጥ እየታየ ያለው ሁኔታ ሁሉም ሀገር ወዳድ ሊያሳስበውና ኃላፊነት ሊሰማው የሚገባ እንኳ ቢሆን ይህ አደገኛ ሁኔታ እንዳይፈጠር መስዋዕት የከፈለ ህዝብና ፓርቲ ግን ይበልጥ እንደሚቆረቆርለት ጠቅሷል። ለዲ ደብልዩ ዘገባ ሚሊዮን ስላሴ መቀለ።